You're with SBS Radio. Find more great stories in your language at sbs.com.au. SBS Radio download the Madragon Namas at Mulu programun and date madam at the Michelin sbs.com.au slash Sam አቶ ሙስጠፋ መሐመድ ኡመር የሶማሌ ብሔራዊ ክልላዊ መንግስት ፕሬዚደንት፣ በቅድሚያ በቅርቡ ለዚህ የስራ ኃላፊነት በመብቃቶ እንኳን ደስ አሎት። አመሰግናለሁ። እንደሚታወቀው እርስዎ ራስዎ የዲያስፖራ ማህበረሰብ አባል ኖት። ወደ አገር ቤት ገብተው የዚህን አይነት ታላቅ ኃላፊነት በተለይም ደግሞ ብዙ ውዝግብ ወዳለበት የሶማሌ ክልላዊ መስተዳድር ይህን ኃላፊነት ለመረከብ ለምን ወደዱ? በጣም አመሰግናለሁ ካሳሁን። ኃላፊነቱን የፈለኩት በዋነኛነት የኛ ህዝብ ለረጅም ዘመናት የተጎዳ ህዝብ ስለሆነ ና አሁን ያለውን ሁኔታ ካየሁ በኋላ እስካሁን ድረስ የሰራቸው የነበሩት ስራዎችም በሰብዊ መብት ዙሪያ፣ በዲሞክራሲ እጦት ምክንያት የሚሰቃየውን ህዝባችንን ካለበት አረንቋ ለማውጣት ኮንትሪቢት ማድረግ ይችላለሁ የሚል ሀሳብ ስለገባኝ ነው ወደዚህ ስራ የመጣሁት። የመጣሁትም ከተባበሩት መንግስታት ድርጅት ለረጅም ጊዜ ከሰራሁበት መስሪያ ቤት ነው። እና ለውጥ አመጣለሁ የሚል ሀሳብ ስላለኝ ነው ወደዚህ የገባሁት። ውጭ ሀገር ለረጅም ጊዜ ኖረዋል። በተለይም በተባበሩት መንግስታት ድርጅት ውስጥ አገልግለዋል። ከምዕራቡ ዓለም በርካታ የስራ ተሞክሮችን ቀስመዋል። ለሶማሊያ ክልል መስተዳደር አሁን ለሚመሩት በውጭ ያካበቱት ልምድ ምን ያህል ጠቀሜታ አለው? ምን አይነት ክህሎትን ይዘው መጥተዋል? ለሪጅኑ በአጠቃላይ ለረዥም ጊዜ የሰራበት ስራ ላይ ያደበርኳቸው ክህሎቶች አሉ በዋነኛነት ግን እኔ ኮንትሪቢዩት አደርጋለሁ ብዬ ማስበው ለረጅም ጊዜ በእኛ ክልል ጠፍተው የነበረው የአመራር ታማኝነት ለህዝቡ ታማኝነት አለኝ ብዬ አስባለሁ። በዚህ ዙሪያ በክልላችን ያለውን የልማት፣ የሰላም፣ የዲሞክራሲና የሰብአዊ መብት አያያዝን ለማሻሻል የሚያስችለኝ ልምዶችን ከተባበሩት መንግስታት ድርጅት ስራዎች ቀስሜያለሁ። በተለያዩ ሀገሮች ነው የሰሩ፣ ዚምባብዌ፣ ሶማሊያ፣ ኬንያ፣ የተባበሩት አረብ ኤምሬት። ብዙ ሀገር የሰራው ስለሆንኩ በማኔጅመንት በኩልም ያሉትን ህዝቡን እንዴት መምራት እንዳለብን፣ በሌላ በኩል ደግሞ ፕራዮሪቲ ምን መሆን አለበት የምለውንም ተመሳሳይ ፍራጃል የሆነ ኢንቫይሮንመንት ላይ ሰርቼ ስለነበር በቀላሉ እዚ አካባቢ የለመድኳቸውን ቤስት ፕራክቲስስ ጥሩ ልምድ ወደዚህ ትራንስፈር ለማድረግ ይችላለሁ የሚል ሀሳብ ነው ያለኝ። አሁን የሰብአዊ መብቶችን ጉዳይ አንስተዋል። በሶማሊያዊ ክልል ውስጥ በተለይም አንዱ በጣም ብዙ ውዝግብ የተነሳበት የቀድሞ ክልሉ ፕሬዚዳንት እንደዚሁ ኃላፊነታቸው እንዲለቁ ግድ የተሰኙበት በጠቅላይ ሚኒስትሯ እንደበሳ ቀር በብርቱ የተወገዘበት ነው። ምን ያህል ነበር የሰብአዊ መብት ጥሰቶች በዛ ክልል አካባቢ የተካሄዱት? ያንንስ ወደፊት ለማስቆም እና ቅድም እንዳሉት በህብረተሰቡ ዘንድ አመኔታን ለማግኘት ሰብአዊ መብቶችን ለማስከበር ምን አይነት እርምጃ ለመውሰድ ተዘጋጅተዋል? የማስተካከያ አዎ እንደምታውቀው የእኛ ክልል ረጅም ጊዜ በሰብአዊ መብት አያያዝ ዙሪያ ሮሮች ሲሰሙ ቆይቷል። በተለይም በኢንተርናሽናል ሚዲያ እና በኢንተርናሽናል የሰብአዊ መብት ተከራካሪ ድርጅቶች በኩል በተደጋጋሚ ስለ ክልሉ ሁኔታ ተገልጿል። ብዙ ሰው የሚያውቀው እና ፎከስ የሚያደርግበት ያለፉት አስር ዓመታት በቀድሞ ፕሬዚደንት እርክልሉ በነበረ ጊዜ የነበሩትን የመብት ጥሰቶች ቢሆንም ባለፉት 27 ዓመታት ክልሉ ሰላም አግኝቶ አያውቅም። የተለያዩ የኢንሰርጀንሲ ቡድኖች ክልል ውስጥ ይሰባሩ ስለነበር ብዙ የሰባበት ጥሰት ፈጽሟል። በአጠቃላይ በኢትዮጵያ ደረጃ ላለፉት 27 ዓመታት ከዚ በፊትም ነበሩ፣ ግን ባለፉት 27 ዓመታት ብዙ የሰባበት ጥሰት እንደነበር ይታወቃል። በሀገራችን ደረጃ ይሄ የታመንባቸውን የታወቁ ናቸው። ያ በመሀል የነበረው ችግር ፔሪፈሪ ላይ ደግሞ በኛ ክልል አካባቢ ደግሞ ሰፍቶ ገኖ የነበረበት ሁኔታ ነው ያለው። ሰው መግደል፣ ሰው ማሰቃየት፣ መንደሮችን ማቃጠል ብዙ ሰዎች በስደት ከሀገራቸው እንዲወጡ ማድረግ፣ አንዱ ባጠፈው ሌላውን መቅጣት ኮሌክቲቭ ፓኒሽመንት ነበር። ቪኬሪየስ አይነት ጀስት ነበር። አንዱ ነገር ሲል ወንድሙን የመግደል ሁኔታ አባቱን የማሰር እንዲህ አይነት ነገሮች በመሀል ሀገር በብዛት ያልታዩ ለየት ያሉ ሁኔታዎች ነበሩ። ለዚህም አንዱ ትልቁ ማስረጃ የሰብአዊ ጥሰቱ ደረጃ የሚያሳየው ጄሎጋዴን የሚባለው ጅጅጋ የሚገኘው እስር ቤት አሁን ዘግተነዋል። ግን ሙዚየም እንደሆነና ሰዎች እንዲያዩት በፍጹም ልታምነው ማትችለው የሰው ልጅ ያደርጓል ብለ የማታምነው አይነት ግፍ ነው። እዛ ሲደረግ የነበረው በሽንት ቤት ውስጥ ሰው ማሰር ለወራት አንድ ሽንት ቤት ውስጥ አንድ በአንድ የሆነ ሜትር ውስጥ አስር ሰዎች አስቀምጦ እዚ ቆማቸው አንድ ወር ቆዩ የማለት ነብርና ጅብ መጣል ማስፈራራት፣ በጠቅላላ ጤነኛ ሰው ያደርገዋል ተብሎ የማይታመን ነገሮች ጀለጋድ ውስጥ ተፈጽሟል። ብዙ ሰው እዚ ላይ ፎከስ ያደርጋል። ብዙ ሰው ደግሞ ሀምላ 28 አካባቢ በደገኛ በተባሉ ሰዎች ላይ የተፈጸመው ጭፍጨፋ በክልሉ አመራር ቀጥተኛ ተሳትፎ ያነሳል። ከዛ በላይ ግን ሰሞኑን የሚወጡ ሌሎች ጉዶች አሉ። በተለይ የሀገር ሽማግሌዎችና በራሳቸው ተነሳሽነት ካለፈው ታሪክ እንማር ህዝባችንም እናስተምር በሚል ወደ ተለያዩ ቦታዎች ሄደው ጅምላ ጭፍጭፋ የተካሄደባቸው ቦታዎች ሪከርድ ያደረጉ ጅምላ መቃብሮች እያስቆፍሩ ያሉበት ሁኔታ ነው ያለው። ይህ በቅርቡ ለህዝቡ በሚዲያ የሚገለጽ ነው የሚሆነው እና በእኛ ክልል በአጠቃላይ በእውነቱ በአሁኑ ሰዓት የትኛውም የዓለም ክፍል አለ የማትሉ አይነት ግብ ነው የተካሄደው እና በዚህ ምክንያት ህብረተሰባችን እንዲሁ ማናጅ ደሆኗል ኮምፕሊትሊ ሳይኮሎጂካሊ ትሮማ ውስጥ ያለ ህዝብ ነው፣ እና በአጭር ጊዜ ውስጥ ያን ችግር ተገላግለን ሙሉ በሙሉ የጸጥታ ሁኔታና የፖለቲካ መረጋጋቱ ባይመለስም ብዙም ተርቡላንስ ሳይፈጠር ብዙም ግድያዎች ሳይፈጠሩም፣ ብዙ የጎሳ ግጭት ሳይፈጠር ማኔጅ አድገን ወር ባልሞላ ጊዜ ውስጥ አስተዳደራዊ መዋቅሮችን ሰርተን አሁን ወደ ልባትና ወደ ሰርቪስ ዲሊቨሪ ፎከስ እያደረግን ያለበት ሁኔታ ነው ያለው። የሰብአዊ መብት ጥሰቱ ግን ዶኪመንት ተደርጎ የሚመጣ ነው። በዚያው የኢትዮጵያ ሰብአዊ መብት ኮሚሽንም በጣም በጣም ሰፋፊ የሆኑ ፋይሎች በእኛ ክልል ሰብአዊ መብት አያያዝ ላይ አሉት እና ይሄ ማንም የሚያውቀው ነው። በጣም የምናዝነው የነበረው የፖለቲካ አመራር በፌደራል ደረጃም፣ እስካሁን የነበረው የፌደራል ፖለቲካ አመራር በክልል ደረጃ የነበረውን ሁኔታ እያየ እንዳላየ ዝም ማለቱ እና ለዚህ ችግር በቀጥታም በተዘዋወርም ተጠያቂ ነው። ሆኖም ግን አንዳንድ ጊዜ አሁን ፎከሱም ወደ ሶማሌ ክልል መሪዎች ወደ አብዲ የማድረግ ቴንደንሲ ይታያል። በእኛ ግምገባ ይህን ሁሉ ሲያደርግ አይዞ ብሎ ከኋላ ሰፖርት ያደርጉ የነበሩ ሰዎች አሉና ትልቁ ብሶታችን በነሱ ላይ ነው። ሌላው እንደዚሁ በቅርቡ በዛ በሶማሌ ክልል አካባቢ በተለይ ጅጅጋ ውስጥ የተቃጠሉ አቤተ ክርስቲያናት ነበሩ። ከዛ ጀርባ ያለው ላመፁ ለዛ ለአይነት አደጋ መከሰት ሰበቦቹ ምንድን ናቸው? በአሁኑ ወቅትስ ከዛ ማህበረሰብ ጋር በምን ሁኔታ ላይ ይገኛል? ያንን ህብረተሰቡን ከመንግስትና ህዝብ ለህዝብ ለማስታረቅና ያለፈውን ለማካካስ ምን እያካሄዳችሁ ነው? የሐምሌ ሃያ ስምንቱን የጅጅጋ ከተማ በዘር ላይ ያነጣጠረ ፍጅት በተመለከተ በሶማሌ ክልል የሚመራው ፓርቲም በመንግስትም በኩል መግለጫ ውስጥ ተሰጥቷል። አጠቃላይ ግምገማው በዛ አካባቢ ይሄ የተነሳው ሆን ብሎ ክልሉን ብቻ ሳይሆን አጠቃላይ ሪጅኑን የኢስት አፍሪካን ሪጅን ወደ ብጥብጥ ለመውሰድ እና ሃይማኖታዊ እና ብሔራዊ ይዘት ያላቸው ግጭቶችን በሰፋፊ በሪአክሽን መልክ ሌሎች ቦታ እንዲነሱ ለማድረግ ነበር። ደገኛው ስትገልል፣ ደጋ ያለው ደግሞ ሌላውን ሶማሌ እንዲገድል፣ ክርስቲያኑን ቤተክርስቲያን ሲያቃጥል፣ ክርስቲያን አካባቢ ያለው ደግሞ ሙስሊም እንዲያቃጥል ሆን ተብሎ ታስቦበት የተደረገ የመጨረሻ ጥረት ነበር፣ ሀገሪቷ ወደ ብጥብጥ ለመውሰድና። ይሄም በክልሉ አመራር ብቻ የተወሰነ አይደለም። ይሄ በእርግጽ ይታወቃል። በዚህ ግፍ ላይ የተሳተፉ ሰዎች ግማሾቹ ተይዟል፣ ለፍርድ ቀርቧል። ግማሾቹ ደግሞ እየታደኑ ነው። በአጠቃላይ ይህን ሲያስፈጽም የቆየ ሄጎ የሚባል ህቡ የወጣቶች ድርጅት የተደራጀ በጣም የተደራጀ መዋቅር ያለው በጀት ያለው ነበር። እሱን አብዛኛውን አፈራርስናል። ሌሎችን አሁን እየተከታተልን ያፈረስና ያለ ነው የተጎዱ ሰዎችን መልሶ በማቋቋም ዙሪያ ደግሞ አጣዳፊ የሆኑ የሁማኒቴሪያን ስራዎች ተሰርቷል እና የቀሩት አንድ አምስት መቶ የሚሆኑ ሰዎች አንድ ቦታ የተካለሉ ሰዎች አሉ። እነሱ ሰሞኑን ድጋፍ አድርገላቸው እንዲወጡና ወደ ቤታቸው እንዲመለሱ እናደርጋለን። ወደ መሃል ሀገር የሸሸ እና ገና ለልቡ ድንጋጤውና ትሮማ ያልወጣላቸው ሰዎች መቼም ትንሽ ጊዜ ውስድባቸዋል። እንዲመለሱ ጥረት እያደረግ ነው። በአጠቃላይ ግን የተጎዱ ሰዎችንም በዘላቂነት ለማቋቋም እንቅስቃሴ ጀምረን ፕሮጀክት ነድፈን እየሰራን ነው እና ጥሩ ደረጃ ላይ ነው በዋናነት ግን ህዝቡን እያቀራረብ ሶማሌዎችና ሶማሌ ያልሆነውን የሌላው ኢትዮጵያዊ ዛ አካባቢ ያለውን ይሄ ጉዳይ የተፈጠረው ህዝቦች መካከል ባለ መቃቃር ሳይሆን በፖለቲካ ጥቅም ፈላጊዎች መሆኑን ታውቆ ውይይት ተደርጓል። እም ሶ ሁለት ሶስት አወያቻቸዋለው ዛ አካባቢ ያሉትን ሌሎች ብሄረሰቦች ተወላጆች በሶማሌ ህዝብ በኩልም ከፍተኛ ቁጭት የሚታዩ ይሄ መደረግ አልነበረበትም። እንዲያውም በዚህ የተጎዳ ሶማሌዎች ቢኖሩ ብዙ ጊዜ ሽማግሎች ንጋሴ መቶ ሲያናግሩኝ ይሄ በእኛ ስም የተፈጸመ ግፍ ነው። ጠባሳ ነው። በእኛ ላይ ያለ ጠባሳ ስለሆነ እነዚህ ሰዎችን ቶሎ የምናቋቋምበት ሁኔታ መደረግ አለበት ይላሉ። ከዛም አልፎ እዚያ አካባቢ ያለው ብሔር ብሔረሰቦች በረጅም ጊዜ ሲያነሱ የተነበረው ጥያቄዎች አሉ። የኢንክሉሲቭ ፖለቲካ አድሚኒስትሬሽን በእንትኑም ተጠቃሚ እንዲሆኑና ኢንክሉድ የሚሆንበት መንገድ እንዲመቻች ይጠይቁ ነበር። ጀምረናል። ኦሬዲ ካለፈው ሳምንት ጀምሮ በተለይ በዋናነት በህዝብ ብዛት ሰፋ በርከት ብሎ የሚኖሩበት አካባቢ እነሱ እንዳስተዳድሩ በማዘጋጃ ቤት አካባቢ እንዲገቡና ና እንዳስተዳድሩና ቋንቋ ሶማሊኛ የሚችሉ ደግሞ በተለያዩ ቢሮዎች ገብተው ላንጓጅ ብሔር እስኪለል ድረስ በብሔራቸው ምክንያት እንዳይገለሉ ስራዎች ጀምረናል። አጥጋቢ ባይሆኑም ጥሩ ጅምር ነው። እዛ አካባቢ ያሉ ሰዎች ብታነጋግሩም በዚህ ደስተኛ ናቸው። ሌላው አንዱ እርስ ከመጡ በኋላ የቀየሩት ነገር ቢኖር ሁለት ነገሮች አሉ። አንድ የሰንደቅ ዓላማ ጉዳይና ሁለተኛ ደግሞ የኢትዮጵያ ሶማሌ ክልል ይባል የነበረውን የሶማሌ ክልል መስተዳድር ብቻ ተብሎ እንዲጣረቅ አድርገዋል። የሚሰጡት ምክንያት ሌላው አካባቢ የኢትዮጵያ ትግራይ፣ ኢትዮጵያ ኦሮሞ አይባልም። በዛ ብቻ ለምን ይሄ ይሆናል? ከቀደምስ ይህ አይነት ነገር በተለይ ለኢትዮጵያ ሶማሌ ክልል ለብቻ የተሰጠው ለምንድን ነው? ያንን ኢትዮጵያ ሶማሌ ክልል ማለት ለምን አስፈለገ? ከመጀመሪያ ከመነሻው ካሳሁን እንደምታውቀው የክልሉ ስያሜ የተሰጠው በኢህአዴግ እንደገባ አካባቢ ሽግግር ወቅት ነው የተሰጠውና ያኔ የሶማሌ ክልል ነው የሚባለው። ፌዴራል ኮንስቲቱሽን ላይም የሶማሌ ክልል ነው የሚለው። ባንዲራውም ያኔ ነው የተሰራው። ለረጅም ጊዜ ይሄ አጠቃቀም ነበር የነበረው። ነገር ግን የዛሬ አስር ነው ዘጠኝ ዓመት አካባቢ የቀድሞ አስተዳደር ስልጣን ላይ ሲመጣ፣ ህዝቡን ሳያማክር ያው የነበረው አሰራሪም የአንድ የዋን ማንሾው ስለነበር በአንድ ጀንበር ፓርላማ ሰዎችን ሰብስቦ ተቀይሯል። ባንዲራው ይሄ ነው ባንዲራው፣ ስሙም ይሄ ነው የሚል ነው በወቅቱ የተሰጠው ሪዝን ምክንያት የኢትዮጵያ ሶማሌ የሚለውን ስያሜ መጨመር ሪጅኑን ሞር ኢትዮጵያዊ ያደርገዋል። ባንዲራውን ደግሞ የሶማሌ አርማ የሚመስል ነገር ማጥፋቱ ከሶማሊያ ጋር ያለውን ቁርኝትና የተስፋፊነት ስሜት ያጠፏል የምል ነበረ ሊሆን ይችላል። ነገር ግን ይሄ መምጣት ያለበት ከህዝቡ ነው እና እኛ ወደ ስልጣን የመጣው ሰሞን ወደ 38 ጎሳዎች ነው አካባቢ እዚያ አካባቢ የሚኖሩ 38 ጎሳዎች ረጃጅም ስብሰባዎች እስከ ማታ እያደረግ አግኝተውኛል። እና ቁጥር አንድ ሲያነሱት የነበሩ ጥያቄ ይሄ ነበረ፣ ክልሉ ስያሜ ለምንድ ነው እኛ ኢትዮጵያ ሶማሌ የምንባለው? ኢትዮጵያችን አሰርት የማድረግ ሳይሆን ይሄ እንዲሁም ኢትዮጵያችን የመጠራጠር ምልክት ነው። ኦሮሞ በብዙ ሀገር ይኖራል፣ ትግሬ ሁለት ሀገር ይኖራል፣ አፋር ሶስት ሀገር ይኖራል። እኛ ብቻ ኢትዮጵያ ሶማሌ ስንባል ሶማሌ ኢትዮጵያዊ መሆን አይችልም ከምል መነሻ ነው እና ይህን አንፈልገው ወደ ቀርቦ ስናችን እንመለስ። መንገድ ላይ አንድ ሰው ሲሄድ በብሔረሰብ መጠራራት እስከተጀመረ ድረስ አማራ ይሄ ኦሮሞ ይሄ ሶማሌ የተባለ ነው እና ሌላው ላይ ማጨመር ተቀጽላ እኛ ላይ መጨመሩ እንደ ዲስክሪሚኔሽን ያዩ ሰዎች አሉ፣ እንደ ፐርሴኩሽን ያዩ ሰዎች አሉ እና ያው የህዝቡን ስንቤት ማክበር ነበረብን። ከህዝቡ ስንቤት ባለፈም ፓርላማው በአባላት ውስጥ ኦልሞስት ሀንድረድ ፐርሰንት ነው ይህን ጥያቄ የተናገሩ በቪዲዮ የተቀረጸ ነው። ይሄን ጉዳይ በጠምንጃ ነው የቀየር ነው አናምንበትም ብለው ነው አንዳንድ ሀይሎች ለውጥ የማይፈልጉ ሀይሎች ይህንን ጉዳይ ከክልሉን ወደ ኢትዮጵያዊነት እንደ መካድ አይነት አድርጎ የማቅረብ ቴንደንሲም ይታያል። ና ይሄ እንግዲህ በተግባር የሚታይ ነው። የአዲሱ የክልሉ አመራር እና መንግስት ህዝቦችን የሚያቀራርብ ኢትዮጵያዊነትን የሚያጠናክር ይሁን አይሁን በተግባር የምናየው ጉዳይ ነው። በታሪካችንም እስካሁን በነበረን የአመለካከት ስንገልጽ የነበረውም ሰፋ አድርገን ማሰብ እንዳለብን ነው። የሀገራችን ህዝብ አቀራርበን ስም በመጨመርና ባንዲራ ላይ ከለር በመለወጥ የሚሆን ነገር ሳይሆን የአስተሳሰብ ጉዳይ ነው በዋናነትና በተግባር የምናሳየው ነገር ነው። እንግዲህ ወደ ኢትዮጵያዊነት ህዝቡን አቀርባለው። ለዛ ነው ተቀጽላ የጨመርኩበት ያለ ኃይል ነው አማራና ኦሮሞና ትግሬ ግደሉ ብለው ደግሞ አስታጥቆ ሰው ያስፈጀው ይሄ ሐምሌ 28ቱ ግጭት፣ በፊትም በኦሮሞ ወንድሞች ላይ የደረሰው ጉዳይ አንድ ሚሊየን መፈናቀል ተቀል ና ኢትዮጵያዊነት ና አገር መውደድ የሚገለጸው ለይስሙላ በሚጨመሩ ተቀጽላዎች ሳይሆን በተግባር እዛ ያለውን ህዝብ በማክበር በማቀራረብ ሰላም እንዲሰፍን በማድረግ የክልሉን ብልጽግና እንዲቋደስ አብሮ እንዲሆን በማድረግና ለትልቁ የአገር አጀንዳ በተግባር በመስራት ነው። ስለዚህ ከዛ አንፃር ጥሩ እየሰራን ነው። አሁን ፓርቲ ስናዋቅርም በሶስት መስፈርቶች ላይ ድርድር አናደርግም። የአገር ሉዓላዊነትና አንድነት በዙ ዙሪያ ምንም አይነት ጥያቄ ያለው ሰው ወደዚህ አቀርቡም። በምንም መልኩ ቫይለንስን ፕሪች የሚያደርግ በብሔረሰቦች መካከል ሊሆን ይችላል በጎሳዎች መሆን ይችላል ቫይለንት የሆነ ቲንኪንግ ያላቸው አካሎች ወደ ስልጣን እንዳይቀርቡና ወደ አመራር እንዳይመጡ ለክልሉ። ሶስተኛ ደግሞ የራሱን እምነት በሌሎች ላይ ለመጫን የመንቀሳቀስ ኃይል በሌሎች ብሔሮች ላይ በሌሎች እምነቶች ላይ የመንቀሳቀስ ኃይል እንዳይኖር እነዚህ ሶስት ነገሮችን ከታገልን የሶማሌ ሕዝቡም በራሱ የሚፈልጋቸውን አይደንቲቲዎች ይዞ ከሌላው ጋር በሰላም የሚኖርበት ኤንቫይሮመንት በጉልበት ሳይሆን በነጻነትና በመዋደድ ልናመጣ እንችላለን። እንደዚህ አይነት ኢንቴግሬሽን ማምጣት የፈለግ ነው። ቅድም እንዳሉት ወደ 38 ያህል ጎሳዎች ጋር እንደተነጋገሩ በዚህ በሶማሌ ጉዳይ ክልሉ ጉዳይ አንስተዋል። የሶማሊያ ክልል ከሌሎቹ ክልሎች ለየት ያለና ውስብስብ ነው። አወቃቀሩ ከቤተሰብ ከስቶ ከጎሳ እስከ ብሔር ድረስ ያንንስ እንዴት ነው አሁን ወደፊት ሊወጡት ያሰቡት? ወደ አንድነት እንዲመጣ በጎሳዎች በቤተሰብ ደረጃ ድረስ የወረዱትን ልዩነቶች አጥቦ በዋነኛ ማንነት ላይ እንዲያተኩር ለማድረግ ትልቅ ብልህነት የሚጠይ ጠይቅ ነው። በተለይ በእናንተ ክልል ያለውና በዛ ላይ ምን አይነት ትኩረት አድርጋችኋል? ትኩረት አድርገናል። በዋናነት ፎከስ የምናደርገው መጀመሪያ ኢንተርናል ሶማሌ ዩኒቲ እንዲፈጠር ነው። በጎሳ መከፋፈል አለ። ባለፉት አስር ዓመታት በተሰራው ስራ ደግሞ የበለጠ የክፍፍል ሰፍቶ ሰፍቶ አደጋ የሚፈጠርበት ሁኔታ ሊኖር ይችላልና እዛ ላይ ነው። አንዳንድ ሰዎች ግር ምላቸው እኛ የሶማሌ አንድነትን ሶማሌ የሚለውን አይደንቲቲ እያጎላን ያለ ነው። ሶማሌ ከሌላው ብሔረሰብ የተለየ ስለሆነ የተለየ አፕሮች እንዲኖር ወይም በዘር ላይ የተመረኮዘ መነሳሳት በሌሎች ላይ ለማድረግ ሳይሆን ለራሳችን ሴፍቲ ነው። በጣም ካልሆነ ወደ 17-18 ጎሳዎች እና ፖለቲካ ፓርቲዎች ልንሄድ ነው። በ1994 የነበረው ሁኔታ እንደዚህ ነው እና እነዚህ አይነት የዳብሩ የጎሳ ስሜቶችም አሉ። በነፃ የሚንቀሳቀሱ ጎሳ ስም አላቸው ተብሎ በሌሎች የሚታመንባቸው ድርጅቶች አሉና እንደዚ አይነት ስሞችን ለመቀነስ የሶማሌን አንድነት የሶማሌን ባህል፣ ታሪክ የሚዘክሩ ነገሮችን መስራት አለብን ብለናል። እሱን ስትሰራ ከድንበር አለፍ ብሎ ደግሞ ያሉ ሰዎች ያው ስለሆኑ ተመሳሳይ ሊመስል ይችላል እና በዛ ላይ የመደንገጥ ሁኔታ አንዳንዴ እናያለን። በተለይ በደገኛው አካባቢ ምንድነው ይሄ ነገር የሚባለው? ሱማሌ ሱማሌ የሚባሉ ምንድነው? ሱማሌ ሱማሌ ካላልን ወደ ዘር ጎሳ ስለምንሄድ እንገዳደራለን። ስለዚህ ሆን ብለን ፈርስት የሶማሌ አንድነት ማምጣት ነው። የሶማሌ አንድነትን ካመጣን በኋላ ደግሞ የሶማሌው ህዝብ ከሌላው ብሔር ብሔረሰቦች ኢትዮጵያውያን ጋር ያለው ሪሌሽንሺፕ ምንድን ነው? ከኦሮሞ ብቻ አይደለም። ኦሮሞ ኢሚዲየት ኔበራችን ነው፣ እና ብዙ የኢኮኖሚ ትስስር፣ የባህል ትስስር፣ የታሪክ ትስስር ያለን ህዝቦች ነን። ራቅ ካሉ የኢትዮጵያውያን ጭምር አንድ ሀገር ስለምንጋራ የልብ ልውጦች ማድረግ፣ የባህል ልውጥ ማድረግ እና እንድንታዋወቅ ሞር እና ብዙ ሰዎች ኢንተራክት ባደረጉ ቁጥር ደግሞ ያሉት ባያሲስ እየቀነሱ ይሄዳሉ። አንዱ ስለ አንዱ ያለው ግምት እየተቀረፉ ስለሚሄዱ በዚህ ዙሪያ ጠንክረን እንሰራለን። በቅርቡም አንድ ዴሊጌሽን ይዘን ወደ አማራ ክልል ለመሄድ አስበናል። ዛሬ ሄደን አካባቢ እንዲጎበኙ ህዝቡን እንዲያዩ። ይህም የምናደርገው በብዛት በሶማሊያ አካባቢ ኢትዮጵያዊነት ጥላቻ ሲሰበክ የነበረው አማራ ነው እንዲያደረገው በሚል ስለነበረ ነው እና ስር የሰድረ ሁኔታ ነበረ። ብዙ ዓመት የተሰበከ ነገር ስለሆነ ከአማራ ክልል እንጀምር፣ ህዝቡን በማቀራረብ ላይ ከአማራ ክልል እንጀምር ብለናልና እና እንደ አይነት መሀል ሀገር የተማረና እድሜ ልኩን ከሌሎች ብሔረሰቦች ጋር የኖረ ሰው ያውቃል የአማራ ክልል ህዝብ ምን አይነት ህዝብ እንደሆነ የትግራይ ክልል ህዝብ፣ የኦሮሞ ደቡብ ያለው ህዝብ ሁሉም እንደ ማንኛውም ህዝብ መጥፎም ጥሩም ሰው ያለው እንደሆነና በአብዛኛው ግን እንደ ህዝብ እንደዚህ ነው ብለህ ክላስፋይ ማታደረግ ደግ የሆነ ህዝብ የተመሰከረለት ህዝብ እንደሆነ ይታወቃል። ይህንን እንዲያዩልን የእኛ ሰዎችን የሚዞ ሄዶ እዛ ቱር እንዲያደርጉ ሌሎችም እኛ ክልል እንዲመጡ ለማድረግ እንሰራለን። በአጠቃላይ አሁን የጀመርነው ጉዞ የሀገር አንድነትን የሚያጠናክር ሶሊድ ቤዝ የሚሰጥ በፍራቻና በጠምንጃ ወታደር ሳይሆን በመፈቃቀልና መብቴን አግኝቻለሁ ከዚህ ፕሮጀክት ይጠቀማል ብሎ የሶማሌ ህዝብ የሀገር አንድነትን እንዲያቅፍ ለማድረግ ነው የምንሰራው። አንዱ በጣም በቅርቡ በወሰዱት እርምጃ ካቢኔውን ሲያዋቅሩ የተወደሱበት ነገር ቢኖር በከፍተኛ ትምህርት ደረጃ ያላቸውን በተለይም ሁለተኛ ደረጃ ዲግሪ ያላቸው ሰዎች በብዛት የካቢኔው አባል አድርገዋል። የተማረ ሰው ማሰባሰቡ ለምን አስፈለገ? ኢትዮጵያ፣ እርስዎም ክልል በእውቀት ላይ የተመሰረተ አመራር ለአንድ ሀገር የሚሰጠው ፋይዳ ምን ይሆናል? ይሄ ካቢኔው ወደፊት እውቀት ላይ የተመሰረተ አመራሩ ምን አይነት ጥቅሞችን ለክልሉም ሆነ ሆነ በሀገር አቀፍ ደረጃ ለኢትዮጵያ ያስገኛል ይላሉ? እንዳልከው የሶማሌ ክልል ረጅም ጊዜ አንዱ የተሰጠው ስም ባልተማሩ ሰዎች የሚመራ ሌብነት፣ የበዛበት አካባቢ እንደሆነ ነው። እውነት ነው፣ እንደዚህ ጉዳይ ተፈጥሯል። የዚህ ምንጭ ግን ሶማሌ ሕዝብ ብለን አናምነው። ሶማሌ ሕዝብ ነው ይሄን ያመጣው ብለን አናምነው። ለዚህም አንዱ ማሳያ በአብዛኛው የተማረው ሶማሌ ክልል ተወላጆች ልክ እንደኔ ወደ ኢንተርናሽናል ድርጅቶች ነው የሚሄዱት እንጂ ክልላቸውን አያገለግሉም። እነሱ የማግለል ሁኔታ ትነሲ ነበረ አሁን እንሰራለን፣ ከሌላው ኢትዮጵያዊ እኩል እንፎካከራለን ከተነሳን የሚሰራ ሰው እውቀት ያለው ሰው ነው። እውቀት የሌለው ሰው ልመራም ልሰራም አይችልም። እና የተፈጠረ ላግም አለ፣ የዲቨሎፕመንት ላግ አለ። ከሌላው አካባቢ በጣም ኋላ ቀርተናል። ያን ኮምፔንሴት ለማድረግ በከፍተኛ ደረጃ የተማሩ የተማሩና፣ በህብረተሰቡ ውስጥ ጥሩ ስም ያላቸው፣ አቅም ያላቸው፣ ብቃት ያላቸው ለሀገራቸው ይቆረቆራሉ ብለን የምናምንባቸውን ሰዎች ነው ያሰባሰብ ነው። እንግዲህ ስብስቡ በአንዴ ሁሉም እንደተፈለገው ላይሆን ይችላል። በከፍተኛ የትምህርት ደረጃ ያላቸው ሰዎች ብቻ በቂ አይደሉም። በተግባር ስንገባ ደግሞ እያየን ማን እንደተጠበቀው ሆነ ማን እንዳልተጠበቀው ሆነ የምለውን እናያለን። ለህብረተሰቡ ክሊን የሆነ ገቨርናንስ ለማስጣት ነው ሀሳባችን እና በተለይ ደግሞ ሙስና ለመዋጋት እና እነዚህ ነገሮችን ያሟሉናል ያልናቸው ሰዎች ነው እና ትምህርት ወሳኝ ነው። ትምህርት በጣም ወሳኝ ነው። ያለመማር የሚያመጣቸው ሌሎች ያሳሰብ ዝቅጠቶች አሉ ከእነዛ እየጸዱ ሰርቪስ ሲሰጡም ለሁሉም በእኩል አይን ማየት የሚችሉ ከጎሳ ስሜት ያሉና የተወሰነ ሶሻል ኢንተራክሽናቸው ኮምፕሌክስ የሆኑ ሰዎችን ለማሰባሰብ የሞከር ነው። በጣም እርግጠኛ ነኝ፣ በአጭር ጊዜ ውስጥ ለውጥ እናመጣለን ብለን እናስባለን። አሁን እንዳሉት ሀገሪቷ በለውጥ ሂደት ላይ ነው የምትገኘው፣ እርሶም የለውጡ አካል ኖት፣ በአመራር ላይ ይገኛሉ። ይህ ለውጥ ምን ማለት ነው? ለክልሉም ሆነ ለኢትዮጵያ ወደፊት ምን የሚያስገኛቸው ትሩፋቶች ይኖራሉ? የእርሶ የለውጡ ትርጓሜ ምንድን ነው? በአገራችን እየተካሄደ ያለው ለውጥ ጥሩ ነው። ኦፍኮርስ በጣም ዴሊኬት የሆነና በጥሩ ሁኔታ መያዝ ያለበት ጥሩ አመራር ማግኘት ያለበት ሁኔታ ነው ያለው። እና ፐርሰናል እኔ በአይደንቲቲ ፖለቲክስ ብዙ እምነት የለኝም። ይሄ የግል ሀሳብ ነው። ማንነት ላይ ያተኮረ ፖለቲካ ሄዶ ሄዶ መጨረሻው ቫያለንስ እና ግጭት፣ ይህም በተደጋጋሚ በተለያዩ ተሞክሮች የታየ ነው፣ በኢትዮጵያ ብቻ ሳይሆን እና ከማንነት ፖለቲካ ወደ ፖለቲክስ ኦፍ አይዲያስ ቶሎ ብንሻገር ደስ ይለኝ ነበር። ወደዛ ብንዞር ለሁላችንም የምትሆን በዜግነት ላይ ያተኮረ መፍት ጥያቄዎች መነሱባት አገር ብንመሰረት ደስ ይለኛል። ያንን እንዴት መምጣት ይቻላል ይላሉ። ከማንነት ፖለቲካ ወደ ዜግነት ላይ የተመሰረተ ማንነት፣ የአመራር ጉዳይ ነው እሱ። ወደዚህ እኮ የሄድነው በአመራር ነው። ስለዚህ እኔ ሁልጊዜም የኢትዮጵያ ችግር ፌልድ ኢንቴሌክት ፌልድ ሊደርሺፕ ነው ብለው እንጂ የህዝቡ የሶሻል ዴቨሎፕመንት ደረጃ ነው ብዬ አላምነው። ከኛ በታች በሶሳይቲ በኩል ኮምፕሌክስ ያልሆኑ ብዙ አመታት የአስተዳደር ልምድ የሌላቸው የእኛ ያህል አብረው የመኖር ታሪክ የሌላቸው ህዝቦች ሁሉ ከኛ አልፈው ጥሩ አስተዳደር ሰርተው በአስተማማኝ ደረጃ ወደ ዲሞክራሲያዊ ስርዓት ተሸጋግሮ የሚሉበት ሁኔታ ነው ያለው። ኢትዮጵያ ውስጥ ያለው ሁኔታ አመራር ይፈልጋል። ከራሲ ፍላጎት ያለፈ ከራሲ ብሄር ያለፈ ለሌላው የማሰብ ቴንደንሲ ያላቸው በዚሮ ሰም ፖለቲካ ሳይሆን ፍትህ ለሁሉም ነው የሚያስፈልገው፣ ለብሔር ብቻ አይደለም። ለራሴ ብቻ ሳይሆን ፍትህ ማለት ዩኒቨርሳል የሆነ አቱቢት ነው እና ለሁሉም መድረስ አለበት። ይህን የሚፈልገው ሌላ ብሔረሰብ ይፈልጋል፣ በግለሰብ ደረጃ የሚፈልገው ሌላ ግለሰብ ይፈልጋል፣ በብሔር ደረጃ የሚፈልገው ሌላ ይፈልጋል። እና በተለይ ደግሞ በነፃነት በፍትህና በእኩልነት ላይ የተሞረኮዘ የፖለቲካ አቅጣጫ ነው አገር የምታስፈልገው። ያንን ደግሞ አሁን ያለው አመራር ያመጧል የሚል እምነት አለኝ። ድጋፍ ግን ይፈልጋል ከህዝቡ ከህዝቡ በተለይ ደግሞ ከኢሊቱ በፖለቲካል ኤሊቱ በተለያየ ጊዜያት የመናቆር ሁኔታ ተፈጥሯል። ብዙ አንታጎኒስቲክ ሲመቶች ተፈጥሯል። እነዚም ወደኋላ አስቀሩት። ለአገር ሰርቫይቫል ሲባል ካልቸር ኦፍ ኮምፕሮማይዝ ዲቨሎፕ የማድረግ ቶለረንስ፣ መቻቻል እና የኔ ሀሳብ ብቻ ነው ትክክል ከማለት ይልቅ የኔ ሀሳብ እንደዚህ ነው፣ የሌላው ደግሞ ሀሳብ እንደዚህ ነው፣ እንዴት ነው ሁለቱን አኮመዴት አድርገን አብረን መሄድ የምንችለው የሚል አስፈላጊው ዲስካሽን መደረግ አለበት። በዚህ ዙሪያ ዋናው የአመራር ስል ግለሰቦች ብቻ አይደለም ኢንስቲቱሽኖች ማለት ነው እና የዲሞክራሲ ተቋማት መገንባት አለባቸው ዞሮ ዞሮ ተቋም ማለት ደግሞ ግለሰብ ኢንቮልቭ ያደርጋል ቢሄቪየር ሲስተም ሎውስ ይህን ሁሉ ያቀፈ ነው እና ህጎቹንም በመቅረጽ ባህሪም እንዲቀረፍ ከካሪክለም ጀምሮ ዲቨሎፕ በማድረግ ጉዞ መጀመሪያ መቻል አለብን አንዱ ሌላ የሚነሳው ለዚህ መፍትሄ ተብሎ የሚታሰበው ነገር ቢኖር በሁለት ሀሳብ አንዱ ኢህአዴግ ግን ወደ ህብረ ብሄር ፓርቲነት መቀየሩ ከዛም ባሻገር ጎሳ ማንነት ላይ ወይም በነገድ ማንነት ላይ ተመሰረተ እና በሃይማኖት ላይ ተመሰረተ የፖለቲካ እንቅስቃሴዎች እንዳይካሄዱ ማድረጉ እና ወደ አይዲዮሎጂ ላይ የተመሰረተ ነገር መምጣቱ የዜግነት ማንነት ፖለቲካ ላይ ወደዚያ ወስድናል፣ በአይዲዮሎጂ ላይ ተመሰረተ በሀሳብ ላይ ያተኮረ ፖለቲካ ላይ ያራምደናል እና ያም ለሀገሪቱ አንድነትና ብሔራዊ ማንነትን ለመስረትና እንዳገር ለመገንባት ለህብረት ይጠቅማል የሚሉ አታዮች አሉ። በዚህ ላይ የእርሶ አታይ ምን ይሆናል? እስማማለሁ እኔ የትኛው ይቀድማል የምለው ካልሆነ በስተቀር ን ኢቨንቹዋሊ የኢትዮጵያ ኒስት ናሬቲቭ ከኢትኒክ ናሬቲቭ ይሻላል። ለምሳሌ አሁን ሶማሌ ነኝ፣ ከሶማሌ ቀጥሎ ኢትዮጵያዊ ነኝ፣ ከኢትዮጵያዊ ቀጥሎ አፍሪካዊ ነኝ፣ ከአፍሪካዊ ቀጥሎ የሰው ልጅ ነኝ እና በዚህ ሃይራርኪ ወደላይ ካየኸው፣ በዚህ ሃይራርኪ ሰብአዊ ሆኖ ማሰብ አፍሪካዊ ብቻ ሆኖ ከማሰብ ሻል ይላል። ምክንያቱም አሁን ለአፍሪካዊ ብቻ ሳይሆን ለሌላውም የምታስበው ማለት ነው። አፍሪካዊ ሆኖ ማሰብ ደግሞ ከኢትዮጵያዊ ሆኖ ከማሰብ ከፍ ይላል። ኢትዮጵያዊ ሆኖ ማሰብ ደግሞ ከሶማሌ ወይም አማራ ከመሆኑ ከፍ ይላል እና በዚህ ኦርደር ደረጃ ኢትዮጵያ ኒስት ናሬቲቭ ኮንሴፕቹዋሊ ከኢትኒክ ናሬቲቭ የሚሻል ነው። ሆኖም ግን ትግበራው ላይ ነው የኢትዮጵያዊ ኒስት ናሬቲቭ የተተገበረው በትክክል ካልሆነ ፕራክቲካሊ አጠቃቀሙ እንዴት ነበር የሚለውን ወደኋላ በምታይበት ጊዜ ጉድለቶች ከነበሩበት ጥርጣሬ ያመጣና ሁለቱን አድፎች ፓራላሊ ሄደው ኮምፒት እንዲያርጉ ኮንሰፕል ይሄ ትክክል ነው ይሄ ብሄር ይሻላል ኢትዮጵያዊነት ይሻላል የሚል ነገር ያመጣል። ያ ነው የተፈጠረውም፣ እና እንግዲህ የተበላሸ ፖለቲካ ኮንትሪቢዩት አድርጋል ለዚህ እንጂ አሁን ባለንበት ሁኔታ ሌቨል ኢንተራክሽን በህብረቶች መካከል ያለው ኢንተርአክሽን እየጨመረ ሲሄድ ከፕሪሞርዲያል አይደንቲቲዎች ወደ ሌላ አይደንቲቲ መሄዳችን አይቀርም እና ለምሳሌ አሁን ሶማሌው ብቻ ከሆነ አንድ ኢንትረስት ያለው በኢንትረስቱ ዙሪያ ስለሆነ ሰው የሚሰባሰበው የኢኮኖሚክ ኢንተራክሽን ሲበዛ፣ የማህበራዊ ኢንተራክሽን ሲበዛ፣ የፖለቲካ ኢንተራክሽን ሲበዛ ተመሳሳይ ኢንትረስት ያላቸውና ከአንድ ዘር ያልሆኑ ሰዎች ይመጣሉ። እና ይሄ ሶሻል ዲቨሎፕመንት ሌላ ሀገርም የታየ ነው። ኢኒቪቲብል ነው፣ በእኛ ሀገርም ኢኒቪቲብል ነው። ደፋሶን አገዳድሎን ወደዛ እንደርሳለን ወይስ በሰላም እንደርሳለን ነው ጥያቄው፣ እንጂ ይሄ በማንነት ላይ ያተኮረ ሪጂናሊዝም እና ፖለቲካ ዘላቅነት ይኖራል። ይ እምነት ለ ኢን ዘ ሎንግ ራን በእኔ እምነት ና ወደዛ ለመሄድ የምሁሩ ሮል ወሳኝ ነው እና ሰፋፊ የሆነ ኢንተለክቹዋል መድረኮች ተዘጋጅተው ጥሩ ጥሩ የሚያስቡ ኢንተለክቹዋልስ ዲስካስ አድርገው ኒው አይዲያ ኒው ቪዥን መፈጠር መቻል አለበት። አሁን ከነበረው የእርሶስ ራእይ ምንድን ነው? ለክልሉ ሆነ በሀገር አቀፍ ደረጃ ለኢትዮጵያ የእኔ ራእይ ኢንክሉሲቭ በሆነች ዴሞክራቲክ በሆነች ኢትዮጵያ ውስጥ ሁሉም ተጠቃሚ መሆንበት ሁሉም ዜጋ በፈለገው ቦታ የሚሰራበትና የሚኖርበት የምኖርበት ሰላም የሰፈንባት ለጠቅላላው ምስራቅ አፍሪካ አንከር ስቴት፣ እንደ ህዝብም አንከር ፒፕል የሚሆን ህዝብ ማየት ነው የኔ ቪዥን። የሶማሌ ክልል አካባቢ የምናደርገውን እንቅስቃሴዎች ለዛ ቢገር ቪዥን ኮንትሪቢዩት እንዲያደርጉ ነው። በሚቆይበት ጊዜ አይታወቅም፣ የተወሰነ አመት ነው እኔ የማገለግለው፣ ግን ለዛ ቪዥን ጠቃሚ የሚሆኑ ሀሳቦችን ፋውንዴሽኖችን ጥሎ ለመሄድ ነው የኔ ዓላማ። እርስዎ አሁን አንዱ ፋና ወጊ ሆነዋል። በተለይም ከዲያስፖራ ማህበረሰብ መጥቶ ሀገር ውስጥ ገብቶ በከፍተኛ አመራር ላይ ሆኖ ሀገርን የማገልገል አራያ ሆነዋል። በውጭ ለሚገኙ ኢትዮጵያውያን፣ ፍላጎቱ ላላቸው፣ እውቀትና አቅሙም ላላቸው ወገኖች በዚህ አጋጣሚ የሚያስተላልፉት መልእክት ምን ይሆናል? በተለይ ለውጡን ለማገዝ ከአመራርን ባሻገር በሌሎች የተለያዩ መስኮችስ የዲያስፖራ ማህበረሰብ ለሀገሪቱ አሁን በሂደት ላይ ላለ ለውጥ ምን አይነት አስተዋጽኦዎችን ማበርከት አለበት? ይላሉ የእርስዎ መልእክትና ጥሪ ምን ይሆናል? ዲያስፖራ ለሚኖሩ ኢትዮጵያውያን የማስተላልፈው መልእክት እስካሁን አገርቷ ከነበረችበት ሁኔታ ወጥታ ወደተሻለ አቅጣጫ እንድትሄድ የራሳችሁን ድርሻ ተወጥታችኋል። በዛ ትግላችሁ ውስጥ ግን ጉድለቶች የሉ ማለት አይደለም፣ ግድፈቶች የሉ ማለት አይደለም። እና ከፍተኛ የሆነ ፖላራይዜሽን ይታያል በተለይ በዲያስፖራ አካባቢ። ይሄ አንዱ ከሀገር ወጥተው ለረጅም አመታት ሌላ ሀገር ሲኖሩ አገር ቤት ያለውን ለውጦችና የህዝቦች መተሳሰር ግንዛቤ ውስጥ ያለመጨመር ሊሆን ይችላል። ሌላው ከሀገር ቤት አብዛኛው ሰው የወጣው ተገፍቶ ሳይወድ ስለሆነ በተለይ ኢሊቱ ይህን ናሬቲቭ ሼፕ የሚያደርገው ኢሊቱ ተገፍቶ ስለነበር በምሬት ስለወጣ ያንን ምሬት ይዞ ሀሳቦችን ስለሚያፈልቅ ነውና ከፖሎራይዜሽን ከፖላራይዜሽን ወጥቶ ኦፕን ማይንድድ እንዲሆን የሚመክረው ኦፕን ማይንድድ ደግሞ ለምሳሌ በብሔር አካባቢ የሚነሱ ጥያቄዎች ላይ በቀደም ያነብኩት ነገር ነበር። ሊብራሊዝም ኢስ ፌይሊንግ የሚል ኮንሰፕት በዌስቱ ለዛም ነው የሚል ነገር ነበር። በዌስቱ አካባቢም እኮ የዘረኝነት ቴንደንሶች እያደጉ ነው በተለያዩ ሀገሮች። እና ለምንድን ነው የሚለው ጉዳይ ሲነሳ አንዱ የሊብራል ቲንኪንግ ያላቸው ሰዎች ከብሔርተኝነት መሸሽ ኮንትሪቢዩት አድርጓል። ስለዚህ ደህና ሰው ከብሔርተኝነት እየሸሸ ሲሄድ፣ ብሔርተኝነት በደህና ባልሆኑ፣ ጤነኛ ባልሆኑ ኤክስትሪሚስቶች ይያዛል ያኔ ወደ ክላሽ ይለውጣል እና አገር ቤት የተፈጠረው ወደድም ጠላን የተፈጠረ የብሔር ስሜት ስላለ ያንን ጉዳይ አቅጣጫ ለማዝያዝ እኔ በዚህ ነገር አላምንም ብሎ ዳር ከመቆም ይልቅ እና ሌላ አንም የወሰደ የገሌን የገደለ ከሚያገዳድል ሰው የራስን ብሔር በተቻለ መጠን ዩናይት አድርገ አቅፈህ ግን ያንን ናሽናሊዝም ኢምፕሬት አድርገ ወደ ናሽናል ሲቪክ ዲዩቲ መምራት። የእኔም የሶማሌ ክልል አካባቢ ሲሄድም ያለኝ ተልእኮ ይሄ ነው። ሶማሌ ክልል አካባቢ ከፍተኛ ብሔረተኝነት አለ። እንደ ማንኛውም ፔሪፈሪ ኤሪያ ሴንተሩ ላይ ግሪቬንሶች አሉ እና ያንን ግሪቬንሶች በተወሰነ ደረጃ አስተንፍሰ ሶሳይቲ ተቀብሎ የኛ ነው ብሎ እንዲሰማ በማድረግ ነገር ግን በዛ ዙሪያ ደግሞ ላርጀር ፒክቸር ማሳየት ትልቁ ለምን ከቢገር እንትን እንደሚጠቀሙ የማስረዳት ሁኔታ መፈጠር አለበት። እና በተለይ በዲያስፖራ አካባቢ ያለው አሁን ማየው ቴንደንሲ እኔ ብቻ ትክክል ካልተፈጸመ ማይ ዌይ ኦር ሃይዌይ አይነት አቲትዩድ ይታያል እና ይሄ ደግሞ የድንቁርና ዘመን አስተሳሰብ ነው። የአሁን ዘመን ዓለም የአሁን ዘመን የቶለረንስ እና ማንኛውም ችግር ሶሉሽን አለው። ሰብ ሶሉሽንስ ኮምፕሮማይዝ ይፈልጋሉ። ሰብ ሶሉሽንስ የራስህን አስተሳሰብ ወደኋላ እንደገና የሚያጤንና ሰም ሌቨል ኦፍ ሰልፍ ዳውት በራስህ አሰርሽኖች በራስህ እምነቶች ራሱ ጥርጣሬ ሊኖሩ ይገባል። ትክክለኛው መንገድ ይሄ ነው ደከትን ከምትል ለምሳሌ፣ በፌዴራሊዝም ዙሪያ ክርክራል በብሔር ፌዴራሊዝም ይሁን በጂኦግራፊ ይሁን እንዴት እናስከሄደው? የሀገሮችን ሁኔታ በዲሞክራሲ ዙሪያ ዋን ማን ዋን ቮት የምናደርገው የግሩፕ ራይት ነው ኢንዲቪድዋል ራይት ነው ብለው የሚነሱ ጉዳዮች አሉ። እነዚህን ኔጎሼት ማድረግ ይቻላል። ሌሎች ሀገሮች አድርገዋል። እኛ ማንችልበት ምን ምክንያት የለም። ፖሊኤትኒክ ሶሳይቲ ነን። በጣም ለረጅም ዓመታት በታፈነ ስርዓት የኖር ህዝቦች ነን። በአንድ ጊዜ የዲሞክራሲ መስመሩ ሰፍቶ ሁሉም አልጋ በአልጋ አይሆንም። ይሄ ይታወቃል። ይህን ግንዛቤ ውስጥ አድርጎ ረጅም ቪስታ፣ ረጅም አተያይ መያዝ አለብን። ለምሳሌ በእኔ ላይፍታይም ማየው ለውጥ አለ። በልጅ ላይፍታይም የምታይ ደግሞ ለውጥ አለ እና ለውጡ ዛሬ እኔ እዚህ ያለው ካልተፈጠረ እዚ ጋር ቆመዋለሁ፣ ደም ይፋሰሳል የምል እልህ ውስጥ መጋባት አገራችንን ያጠፋል። ዞሮ ዞሮ ደግሞ እንደዚህ አይነት መጠፋፋት የሚያተርፍ ማንም ኃይል አይኖረም። ይሄ ነው መልክቴ ለዲያስፖራ ማስተላልፈው። አቶ ሙስጠፋ መሐመድ ዑመር የሶማሊያ ብሔራዊ ክልላዊ። እኔም በጣም አመሰግናለሁ ካሳሁን። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ራዲዮን ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ። ስ ዩ ን ስ ፖድካስት ኦን አይቲንስ ፕ ስ